በኃይል የሚወሰደው እርምጃ ተመጣጣኝ እና አላግባብ በመሆኑ መንግሥት ጆሮ ዳባ የሚለውን በማቆም ለሰላማዊው ሕዝብ ጆሮውን ይክፈት ሲል ከሰሞኑ መግለጫ አሰራጭቷል። ተጎጂዎች ፍትሕ እንዲያገኙ፣ የጥሰቱ ፈጻሚዎች በሕግ እንዲጠየቁ፣ የሰብአዊ መብት ግንዛቤ በሕዝብ እና በመንግሥት አካላት ዘንድ እንዲዳብር፣ የተፈጸሙ ጥፋቶች ትምህርት ተወስዶባቸው እርማት እንዲያገኙ ሁኔታና አቅም በፈቀደለት መጠን ሰመጉ ይሰራል ይላል። ከሰሞኑ ያሰራጨው ዳግማዊ ጽሑፉ በየግዛቶቹ በተሰማሩ አባላቶቹ ላይ ለእንግልትና ለእስራት ይዳረጋሉ በማለት ለዶችቬል የገለጹት የቦርድ አባሉ አቶ ቁምላቸው ዳኘ ናቸው። የሰብአዊ መብቶች ጉባኤ እንግዲህ ታስሮበት የቆዩት ንቁ አባላቱ ናቸው። የተለያዩ ክልሎች የሚገኙ በተለይ በምስራቅ ወለጋ ያሉት አባላችን፣ ነቀምት ያለው ቅርንጫፋችን የስራ አስፈጻሚ ኮሚቴ ሊቀመንበር የነበሩት አቶ ተስፋ ቡራዩ እንደዚሁ ከ ሴ ስምንት ቀን ጀምሮ ታስረው እስከ ነሐሴ 11 ድረስ በስር ቆይተዋል። ከዛ በኋላ ተፈተዋል። ግን ከዛ በፊትም በተደጋጋሚ የማስፈራራትና የወከባ ተግባር ሲፈጸምባቸው ነበረ። እንደዚሁ አቶ አበበ ዋኪኒ የሚባሉም አባላችን እዛው አካባቢ ምዕራብ ኢትዮጵያ ላይ ያሉ እሳቸውም እንደዚሁ ታስረው ከነሐሴ 6 ከ17 ድረስ ታስረው ከዛ በ5 ሺህ ብር ዋስ እንዲፈቱ ሆኗል። ወልዲያም አካባቢ ያሉ አባላችን ሰሜን ወሎ ዞን እሳቸውም እንደዚሁ ነሐሴ 8 ከታሰሩ በኋላ ህመምተኛ ስለሆኑ ዲስክ መንሻራት ችግር አለባቸው በዛ ምክንያት ሕክምና ማስረጃ ሲቀርብ እንዲለቀቁ ሆኗል ሌላኛው አባላችን እንደዚሁ በምዕራብ ኢትዮጵያ ነጆ ከተማ ውስጥ የነበሩ በጣም ግንባር ቀደም አባላችን ናቸው ለሰብአዊነት መከበር እንቅስቃሴ የሚያደርጉ አቶ ቦልቲ ተሰማ ይባላሉ እሳቸው ከሀምሌ 2008 ጀምሮ በእስር ቤት ላይ ይገኛሉ እስካሁን ድረስ ቀደም ሲል በቂሊንጦ ማረሚያ ቤት በእስር ላይ ይገኙ ነበር አሁን ደግሞ እንግዲህ ወደ ዝዋይ ተወስደው በእስር ላይ ይገኛሉ አሁን በወቅታዊ ሁኔታ ለእስር አባሎቻችሁ የተዳረጉበት ለየት ያለ ምክንያት ይኖር እኛ ባለን መረጃ እነዚህ አባሎቻችን በሀገሪቷ የተለያዩ ቦታዎች ላይ በተለይ ከኦሮሚያ ክልል ካለው የተቃውሞ እንቅስቃሴ ጋር በተያያዘ ያለው ሰብአዊ መብት ጥሰቶችን እንዲያጣሩና መረጃም እንዲሰበስቡ መመሪያ ተሰጥቷቸው ያኑ ስራቸውን በማከናወን ላይ የነበሩ ናቸው። እንደሚታወቀው ኦሮሚያ ክልል ያለው የተቃውሞ እንቅስቃሴ እንግዲህ ህዝባዊ ተቃውሞ ካለፈው አመት ከህዳር ወር ጀምሮ የቀጠለ ነው እና በተለያየ ጊዜ አባሎቻችን እንደዚሁ መረጃ እንዲሰበስቡ እናደርጋለን። ምክንያቱም ውስን ሰራተኞች ናቸው ያሉን፣ የገንዘብ አቅማችን አነስተኛ መሆኑ ምክንያት በአባሎቻችን ዋና መረጃ ማህበረሰብ የምናደርገው ስለዚህ በተያዙበት ጊዜ የተያዙበት ምክንያት አልተገለጸላቸው። ከነዚህ በየስፍራው ከተሰማሩት አመራር ሌላ ሌሎች እንዳሉ እና ከሰሞኑ የአዲሱን አመት መለወጫ ምክንያት በማድረግ ከሰባት መቶ በላይ ተፈተዋል። ለተባለው የእናንተም አባላት ይኖሩባቸው ይሆን ብያቸው። እንደሚታወቀው የሰብአዊ መብት ጥሰትን ለመመርመር በሚካሄድበት ጊዜ በተለያየ ጊዜ ያሉት መርማሪዎቻችንም አባሎቻችንም እንደዚሁ ወከባና ማስፈራራት ይደርስባቸዋል። በተለይ በየ አካባቢው ካሉ ባለስልጣናት አንዳንድ የከረ ሚሊሻዎች ጭምር ይደርስባቸዋል። ይህ እንግዲህ ጥሰቱ ሲጣራ ምናልባት ተጠያቂ ሊሆኑ የሚችሉ ሰዎች እዛ አካባቢ ሊገኙ ስለሚችሉ የማስፈራራቱ ከተጠያቂነትም ጭምር ለመሸሽ ማስረጃ እንዳይ እንድንገኝባቸው የሚያደርጉት ጥረት መስሎ ነው የሚሰማን። ነገር ግን በህግ ተመዝግበን በበጎ አድራጎት ድርጅትና ማህበራት ኤጀንሲ የሚንቀሳቀስ ድርጅት ነው የሰብአዊ መብቶች ጉባኤ። ታስረው ከነበሩት አራት አባሎቻችን መካከል ሶስቱ አባላት ከጥቂት ቀናት በኋላ እንዲለቀቁ ተደርጓል። አንደኛው አባላችን ነው እንግዲህ አቶ ቡልት የተሰማ የሚባለው አባላችን እስካሁንም ድረስ ባለን መረጃ በስር ላይ የሚገኘውና እሱ አባላችን በዚህ በምረቱም እንዳልተለቀቀ ነው እስካሁን ድረስ ያለን መረጃ የሚያሳይ ቸው ተድላ ሀይለ ጊዮርጊስ ለዶቼቬለ ራዲዮ ከአዲስ አበባ